በቅርቡ ከቀድሞዋ ጠቅላይ ሚኒስትር ቴሬዛ ሜይ ስልጣን የተረከቡት ቦሪስ ጆንሰን ጠቅላይ ሚኒስትር ሆነው ስልጣን ሲረከቡ ለብሪታንያ ሕዝብ ባደረጉት ንግግር የአውሮፓ ህብረት የድርድር አማራጭ ካልሰጠና አሁን በጸናበት ውሳኔ ከጸና ያለምንም ውልና ቅድመ ሁኔታ ብሪታንያን ጥቅምት ሀያ ቀን 2012 ዓ ም ከህብረቱ ልትወጣ አደርጋለሁ በማለት ቃል ገብተው ነበር። ይሁንና የገቡት ቃል በትናንትናው ዕለት ፍጻሜ የሌለው የምኞት ቃል ብቻ ሆኖ ቀርቷል። ይህ ሊሆን የቻለው ጠቅላይ ሚኒስትር ቦሪስ ጆንሰን ከአውሮፓ ህብረት የቅድሞዋ ጠቅላይ ሚኒስትር ቴሬዛ ሜይ ከተደራደሩት የተሻለ የድርድር አማራጭ ካላገኙ ያለምንም ስምምነት ብሪታንያ ከአውሮፓ ህብረት እንድትወጣ ለማድረግ ያቀዱትን እቅድ የህዝብ እንደራሴዎች እንደሚያጉዷቸው በሚገባ የተረዱት፣ ጠቅላይ ሚኒስትር ቦሪስ ጆንሰን ከአውሮፓ ህብረት ያለምንም ስምምነት ለመውጣት በሚወስኑ ውሳኔ መሰናክል እንዳያጋጥማቸው በዘዴ የህዝብ እንደራሴዎች በሚመጣው ሳምንት እረፍት እንዲወጡ ያስተላለፉትን ውሳኔ ያስቆጣቸው የህዝብ እንደራሴዎች እረፍት ከመውጣታቸው በፊት ብሪታንያ በጠቅላይ ሚኒስትሩ ውሳኔ ብቻ ያለ ስምምነት እንዳትወጣ ቦሪስ ጆንሰን ያቀዱትን እቅድ ሙሉ በሙሉ ውድቅ በማድረግ ያለ ህዝብ እንደራሴዎች ስምምነት ጠቅላይ ሚኒስትሩ ብቻቸውን እንዳይወስኑ አግደዋቸዋል። ብሪታንያን ያለምንም ስምምነት ከአውሮፓ ህብረት ጥቅምት ሃያ ቀን 2012 ዓ ም ትውጣ ትውጣ በሚለው አወዛጋቢ ጉዳይ ኃይለ ቃል በተሞላበት የሰጣ አገባ ክርክር ለረጅም ሰዓት ከተደረገ በኋላ በተደረገው የህዝብ እንደራሲዎች ድምፅ አሰጣጥ 299 ጠቅላይ ሚኒስትሩን ሲደግፉ 328 ተቃውመዋቸዋል። በ28 ድምፅ ብቻ ቦሪስ ጆንሰን ተሸንፈዋል። ውጤቱ ያሳዘናቸውና ያበሳጫቸው ቦሪስ ጆንሰን የህዝብ እንደራሲዎች የወሰዱትን ውሳኔ የሚያሳዝን ነው በማለት ለችግሩ መፍትሄ ለመሻት ጥቅምት አራት ቀን 2012 ዓ ም አስቸኳይ ብሔራዊ ምርጫ እንደሚጠሩ ነበር የተናገሩት። ቦሪስ ጆንሰን በተጨማሪ አስቸኳይ ብሔራዊ ምርጫ ጥቅምት 4 ቀን 2012 ዓ ም ትጠራለሁ ብለው ቢዘምቱም ምርጫ እንዳይጠሩ ታግደዋል። ምንም ለመስራት በተቃውሞ እጅግራቸውን የታሰሩት ጆንሰን በዚህ ሁኔታ በስልጣን የመቆየታቸው ዕጣ ፋንታ በቅርቡ የሚታይ ይሆናል። ያም የሆኔ ብሪታንያ ከህብረቱ የምትወጣበት ጊዜ እስከ ጥር 15 2012 ድረስ እንዲራዘም እና እስከዚያ ድረስ ብሪታንያ ከአውሮፓ ህብረት በተሻለ ስምምነት እንድትወጣ የስምምነት ጥረቱ እንዲቀጥል የህዝብ እንደራሴዎች በድምፅ ብልጫ ውሳኔ አስተላልፈዋል። የተቀናቃኙ የሌበር ፓርቲ መሪ ጀረሚ ኮርቢን በበኩላቸው ጠቅላይ ሚኒስትር ቦሪስ ጆንሰን ብሪታንያን ያለ ስምምነት ከአውሮፓ ህብረት እንዳያስወጣት በተወሰነበት ውሳኔ በመሸነፉ ብሔራዊ ምርጫ አጠራለሁ ማለቱ ምን ያህል ተስፋ እንደቆረጠ ያሳያል በማለት ቦሪስ ጆንሰንን ወቅሰዋል። ጠቅላይ ሚኒስትሩን በተለይ አበሳጫቸው ከራሳቸው የወግ አጥባቂው የኮንሰርቫቲቭ ፓርቲ እንደራሴዎች ከተቃዋሚ የፖለቲካ ድርጅቶች ጋር ጣምራ በመሆን የድጋፍ ድምፅ የነግፈጉት 21 የህዝብ እንደራሴዎች ውሳኔ ነው። ይህንንም አስመልክቶ ከአባልነታቸው እንዲሰረዙና በሚቀጥለው ምርጫ የወግ አጥባቂውን ፓርቲ ወክለው እንዳይካፈሉ አስደርገዋል። ይህ ድርጊታቸው በተጨማሪ በወግ አጥባቂው ፓርቲ ደጋፊዎች መካከል ከፍተኛ መከፋፈልን ማስከተሉ አይቀርም። እንደ ፖለቲካ ግምጋሚዎች አስተያየት ብሪታንያን ላለፉት ሶስት ዓመታት ያናወጣትን የፖለቲካ ማዕበል ቦሪስ ጆንሰን እንደፎከሩት በቀላሉ መፍትሔ ያመጣሉ ተብሎ መገመት አስቸጋሪ መሆን ነው የሚገልጹት። ድል ነሳው ጌታነት ለዲ ደብልዩ ሬዲዮ ለንደን።